የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የትራምፕ አስተዳደርን ባስጨነቁ ፈተናዎች ሁሉ አብረው ጸንተው በመቆም ተጋፍጠው አሳልፈዋል። የተወካዮች ምክር ቤቱ በፕሬዚደንቱ ላይ የክስ ምርመራ በከፈተበትና ባካሄደበት ወቅት ከጎናቸው ቆመዋል። ፕሬዚደንቱ በወሰዷቸው በርካታ የካቢኔ ለውጦችም ላይ እንዲሁ፣ በዓለም አቀፍ ጉዳዮች በዋይት ሀውስ ልዑክነት ሰርተዋል። በአሁኑ ጊዜ ደግሞ የኮቪድ-19 ግብረ ኃይሉን እየመሩ ናቸው። ማይክ ኦሱሊቫን ስለ ማይክ ፔንስ ክንዋኔዎች ተንታኞችን አነጋግሮ ከሎስ አንጀለስ ያጠናቀረውን ዘገባ ቆንጅታ እየት አቀርበዋለች። የቀድሞው የኢንዲያና አገረ ገዢ ማይክ ፔንስ ለምክትል ፕሬዚደንትነት ከተመረጡበት ጊዜ አንስተው ሚስተር ትራምፕን ከመደገፍ ለሳቸው ከመሟገት ተቆጥበው አያውቁም ዶናልድ ትራምፕ የገባቸው ናቸው የአሜሪካን ሕዝብ ይረዱታል። የምክትል ፕሬዝደንትነት ክንዋኔዎችን ያጠኑ የታሪክ ምሁር የሴንት ሉዊስ ዩኒቨርሲቲ የሕግ መምህሩ ጆል ጎልድስቴንም እንደሚሉት ፔንስ ፕሬዝደንቱን በማማከር ከዩናይትድ ስቴትስ ኮንግረስ ጋር አገናኝ በመሆን ዲፕሎማሲያዊ ተልእኮችን ይዘው በመውጣት የአጋዥነት ሚና ሲጫወቱ ቆይተዋል። ባለፈው ጥር አጋማሽ ላይ ደግሞ ኮሮና ቫይረስ በዩናይትድ ስቴትስ መዛመት በጀመረበት ጊዜ ማይክ ፔንስ የዋይት ሀውስ የኮሮና ቫይረስ ግብረ ኃይል መሪነቱን ይዘዋል። አንዳንዴም አወዛጋቢ የፖሊሲ እቅዶችን ይዘው ይወጣሉ። ለምሳሌ ትምህርት ቤቶችን ያለ ችግር በጥንቃቄ መክፈት እንችላለን ብዬ አስባለሁ። ልጆች ያላቸው ተጋላጭነት እጅግ በጣም ዝቅተኛ ነው። በዩናይትድ ስቴትስ ታሪክ በአስተዳደር ውስጥ ንቁ ሚና ይዘው የሰሩ ሁሉም ምክትል ፕሬዚደንቶች አይደሉም። ለምሳሌ ሊንደን ጆንሰን እንደ ምክትል ፕሬዚደንት በፕሬዚደንት ጆን ፍ ኬኔዲ ጥላ ተውጠው ነው ያሳለፉት። ተንታኞች ያ ባለፉት ጥቂት አስተዳደሮች እንደተቀየረ ይናገራሉ። የሴንት ሉዊሱ ዩኒቨርሲቲ የሕግ መምህር ጆል ጎልድስቲን ያስረዳሉ። እንደሚመስለኝ የምክትል ፕሬዚደንቶች ሚና በደንብ የተቀየረው ከካርተርና ሞንደል ዘመነ መንግስት ጀምሮ ነው። ምክትል ፕሬዚደንቱ በሁሉ ጉዳዮች አማካሪያቸውና ችግር ሲከሰት መፍትሄ አምጫያቸው ነበሩ። ከዚያን ጊዜ ጀምሮ የነበሩት ፕሬዚደንቶች ሁሉ በጥቂቱ በተለያየ መንገድ አድርገውት እንደሆነ ነው እንጂ በመሰረቱ ያን አሰራር ተከትለዋል። በብዙዎች አስተያየት የፕሬዝደንት ጆርጅ ደብልዩ ቡሽን የውጭ ፖሊሲና የብሔራዊ ጸጥታ ጉዳይ ከበስተጀርባ ሆነው በዋናነት ሲያሽከረክሩ የነበሩት ምክትል ፕሬዝደንታቸው ዲክ ቼኒ ነበሩ። ጠበቃና ደራሲ ሬፕ ብራውኔል ይተነትናሉ። እንደሚመስለኝ ዶናልድ ትራምፕ የፈለጉት እንደ ዲክ ቼኒ አይነት ምክትል ፕሬዝደንት እንዳልነበረ ግልጽ ነው። የምትፈልገውን ምክትል ፕሬዝደንት ትይዝና የምትፈልገውን ነገር ታሰራዋለህ። ስለዚህ ትረምፕ እንደዚህ አይነት ስልጣን ይዞ ዝናቸውን የሚጋራ ሰው እንዳልፈለጉ ግልጽ ነው። ወንጌላዊው ማይክ ፔንስ ፕሬዝደንት ትረምፕ በወግ አጥባቂዎች ዘንድ ሰፊ ድጋፍ እንዲያገኙ አግዘዋቸዋል ጥብቅ የኢሚግሬሽን ፖሊሲ ሲያወጡ ወግ አጥባቂ ዳኞችን ሲሾሙም ድጋፍ ሰጥተዋቸዋል። ሩሲያን በሚመለከት ከፕሬዝደንቱ ከረር ያለ አቋም ይዘው ታይተዋል። ይሁን እንጂ ለዩናይትድ ስቴትስ የመወሰኛ ምክር ቤት አባልነት ከአላባማ ክፍለ ግዛት በተወዳደሩትና በወሲባዊ ምግባረ ብልሹነት በተወነጀሉት ሮይ ሙር ላይ ባሰሙት ተቃውሞ ደረጃ ራሳቸውን ከፕሬዝደንቱ አርቀው የታዩበት ጊዜ የለም። ያም ሆነ ይህ ኤክስፐርቶች ማይክ ፔንስ ባስተዳደሩ ታሪክ እስካሁን ይህ ነው የሚባል ያሳረፉት ማህተም እንደሌለ ነው የሚናገሩት። በሁለቱም ፓርቲዎች በነበሩ በአብዛኞቹ ምክትል ፕሬዝደንቶች ደረጃ የላቁ ወይም የሚደነቁ አድርጌ አላያቸውም። በኦሬገናዋ ፖርትላንድ ከተማ ሁከት ወቅት ገብተው የነበሩትን ፌዴራል ወታደሮች የከተማዋ ባለስልጣናት ሁከቱን እያባባሱብን ነው ማለታቸውን ተከትሎ ወታደሮቹ ለቀው እንዲወጡ በተደረገው ውሳኔ ምክትል ፕሬዝደንቱ ሚና እንደነበራቸው ተንታኞች ይጠቅሱላቸዋል። በአደባባይ ሁልጊዜም ላለቃቸው ታማኝ ሆነው የሚታዩትና ብዙ ጊዜም በሳቸው ጥላ ስር ተውጠው የሚስተዋሉት ማይክ ፔንስ ከመጋረጃው በስተጀርባ ምን ያህል የጎላ ሚና ይዘው እንደቆዩ ግልጽ አይደለም። በብዙዎች ተንታኞች አይን በዶናልድ ትራምፕ ላይ የሚሰጥ ውሳኔ ህዝብ ተደርጎ በሚታየው በህዳሩ ምርጫም ምን ልዩነት እንደሚያመጡ አይታወቅም።